በመንግስት ድጋፍ የድህረ ምረቃ ፕሮግራም ለሚከታተሉ ተማሪዎች የምርምር ስራ የተፈቀደው በጀት የሚመለከተው ካለፈው ዓመት ህዳር ወር ወዲህ የተመዘገቡ የምርምር ስራዎችን ብቻ ነው ሲሉ በአዲስ አበባ ዩኒቨርሲቲ የተከታታይና የርቀት ትምህርት ዲፓርትመንት ዲሬክተር ዶክተር ደምሴ ዘርጋው አስታወቁ። ከትምህርት ሚኒስቴሩም ሆነ ከገንዘብና ኢኮኖሚ ትብብር ሚኒስቴር የተላኩ ደብዳቤዎች ከዚህ የተለየ መመሪያ አልሰጡም ብለዋል ዲሬክተሩ። መለስካቸው አምሀ ዝርዝሩ ልኳል። በአዲስ አበባ ዩኒቨርሲቲ የተከታታይና የርቀት ትምህርት ዲሬክተር ዶክተር ደምስ ዘርጋው ዛሬ ለአሜሪካ ድምፅ በሰጡት ቃለ ምልልስ እንዳስታወቁት በ2009 ዓ.ም የመጀመሪያ ሩብ ዓመት ማጠቃለያ ላይ ለድኅረ ምረቃ ተማሪዎች የምርምር ሥራ በመንግሥት የተፈቀደው በጀት ተግባራዊ የሚሆነው በዚህ ጊዜ ውስጥ ለተመዘገቡ የምርምር ሥራዎችና ወደፊትም ለሚመዘገቡት ብቻ ነው ብለዋል። ከዚህ በፊት በመንግሥት ይሰጥ የነበረውን ድጋፍ መለስ ብለው ያስታወሱት የሥራ መሪ ከዚህ ቀደም ለሁለተኛ ዲግሪ መርሃ ግብር ለተፈጥሮ ሳይንስ ተማሪዎች ሰባት ሺህ ብር ለማኅበራዊ ሳይንስ ተማሪዎች አምስት ሺህ ብር ሲሰጥ እንደቆየ ገልጸዋል። በአዲሱ በጀት መሠረት ደግሞ እንደ ቅደም ተከተላቸው ወደ ሀያ ሺህና አስራ አምስት ሺህ ብር ከፍ እንዳሉም አስታውቀዋል። ባለፈው ሳምንት ቅሬታቸውን ለአሜሪካ ድምፅ እያቀረቡ የዩኒቨርሲቲው የክረምት መርሃ ግብር የድህረ ምረቃ ተማሪዎችም አዲሱ በጀት አይመለከታቸውም ሲሉ ያብራራሉ። ተማሪዎቹ ያነሱትን ጥያቄ በሚመለከት ከህዳር ዘጠኝ ጀምሮ ሪሰርቻቸውን ፕሮፖዛል ለሚያቀርቡ፣ ስራቸውን ለሚያከናውኑ ተማሪዎች ይኸው የተመደበው ገንዘብ እየተሰጠ አሁንም ሁሉም ይሄን የሚመለከታቸው በሙሉ ገንዘቡ እየወሰዱ እየተጠቀሙበት ይገኛሉ። ነገር ግን ከዛ ጊዜ በፊት ለሪሰርች ተብሎ የተመደበላቸውን ገንዘብ ከህዳር ዘጠኝ በፊት የሰጣቸውን ገንዘብ የወሰዱ ሰዎች በጠቅላላ ለእነሱ የተመደበው ባጀት አምስት ሺህ ስለነበረ፣ ከዛ በኋላ ይሄ ከተቀየረ በኋላ ያለው እነሱን ስለማይመለከታቸው ይሄ ገንዘብ ሊሰጣቸው አልቻለም። በዚህም የተነሳ እኛ ህጉንና ደንቡን ተከትለን ህግ ወደፊት ስለሚሰራ እነሱ ቀደም ብለው ስለወሰዱ ባጀታቸውንም ስለጨረሱ በአዲስ ውስጥ ሊጠቃልሉ የሚችሉበት ግራውንድ ስለሌለ በዛ ላይ ተመስርተን ተማሪዎቹ ይህንን ክፍያ ሊያገኙ የማይችሉበት ሁኔታ እንዲኖር ሆነዋል። ይሄ ነው እንግዲህ አጠቃላይ ያለው ሁኔታ። ከቅሬታ አቅራቢ ተማሪዎች ወኪሎች መካከል አቶ መሐመድ ይመር ይህ መልስ ከዩኒቨርሲቲው የተለያዩ አካላት እንደተሰጣቸው አልሸሸጉም። ይሁንና በተሰጣቸው መልስ ተማሪዎቹ ስላረኩ ወይንም ስላልተስማሙ ጉዳያቸውን ወደ ብዙ የመንግስት መስሪያ ቤቶችና ወደ ኢህአዴግ ጽህፈት ቤትም እንዳደረሱት ይገልጻሉ። ይሄ ሁሉ ሆኖ ሳይሳካለን ቀርቶ የትምህርት ሚኒስትሩ ኋላ ላይ ጉዳዩን አምነውበት የመምህራን ልማት ክፍል ኃላፊዋ ወይዘሮ አሰፋሽ በሳቸውም ጥረት ጭምር ከፍተኛ አመራሩን አሳምነው ሚኒስትሩም አምነውበት እንዲከፈለን ደብዳቤ ተጻፈልን ማለት ነው። የትምህርት ሚኒስትሩ ዶክተር ጥላ ጌቴ ለ ሰላሳ ሰባት ዩኒቨርሲቲዎች በጻፉት ደብዳቤ በተለያዩ ዩኒቨርሲቲዎች በተለያዩ የትምህርት መስኮች በትምህርት ሚኒስቴር ስፖንሰርነት ለሁለተኛ ዲግሪ በክረምት ተከታታይ ትምህርት መርሃ ግብር የሚሰለጥኑ የመሰናዶ መምህራን የጥናትና ምርምር ድጋፍ ክፍያን አስመልክቶ የድህረ መረቃ ትምህርታቸውን ሲከታተሉ ለቆዩትና በቀጣይ ተመሳሳይ ፕሮግራም ለሚከታተሉ ሰልጣኞች ህዳር 23 ቀን 209 ዓ ም ከገንዘብ ከገንዘብና ኢኮኖሚ ሚኒስቴር በተላለፈው መመሪያ መሰረት እንዲከፈላቸው አሳስባለሁ ሲሉ ግልባጩንም ለገንዘብና ኢኮኖሚ ትብብር ሚኒስቴር። ቪኦኤ እንዴት ነው ይህን ማሳሰቢያ አዲስ አበባ ዩኒቨርሲቲ የማይፈጽመው? ሲል ለዶክተር ደምስ ዘርጋው ጥያቄ አቅርበዋል። ደብዳቤው ላይ የሚያሳየው ከዚህ በፊት ከህዳር 9 ጀምሮ ያለው ነው። እኛ ደግሞ የተከተል ነው ምንድን ነው? ህግ ወደፊት እንጂ የወጣ ደብዳቤ የወጣ መመሪያ የወጣ አቅጣጫ ወደፊት እንጂ ወደኋላ ኋላ ሄዶ አይሰራም። ስለማይሰራ ይሄ የክፍያ ስርዓት ይስተካከል የተባለው ከዳር ዘጠኝ ጀምሮ ነው። ከዳር ዘጠኝ በፊት ስራቸውን ለመስራት የተከፈላቸው ገንዘብ ተማሪዎች ትምህርታቸውንም ባይጨርሱም በዛን ጊዜ የወጣው ባጀት ነው ለነሱ ያላቸው እነሱን የሚያጠቃልል ከሆነ ከዳር ዘጠኝ በኋላም እነሱ የሚገቡ ከሆነ በፓይፕላይን ላይ ሆነው ትምህርታቸውን ያልጨረሱ ሪሰርቻቸውን ያልጨረሱ ተማሪዎችም ይጠቃለሉ ብሎ ግልጽ የሆነ የመጣ አቅጣጫ የለም። ነገር ግን ሪሰርች የተመደበላቸው ገንዘብ ወስደው ስራ ላይ ያሉና ሪሰርቻቸውን ጨርሰው አላስረክቡ ተማሪዎችንም ያጠቃልላል የሚል ግልጽ የሆነ ደብዳቤ ግልጽ የሆነ አቅጣጫ ከመጣ እና ይሄን ነገር ከመጣ እኛ ማንሰጥበት ምንም ምክንያት የለም። ይሄ ገንዘብ ለሪሰርች የተመደበው በገንዘብ ነው። እኛ ኢምፕሊሜንት አድራጊዎች እንጂ እነዚህ የሚመጡትን ማንኛቸውን አቅጣጫዎች አንተረጉማቸው ስለማንተረጉማቸው፣ በቀጥታ በተባለው መሰረት በወረቀቶቹ ላይ በመጣው አቅጣጫ መሰረት ነው የምንፈጽመው። ዶክተር ደምሳሁን የሚሉት ለዚህ ክፍያ ህጋዊ የሚሆኑት ተማሪዎች በዚህ አመት የመጨረሻ ቴሲሳቸውን ማሟያት ጽሁፋቸውን፣ የምርምር ስራቸውን የሚያቀርቡ ሰዎች ብቻ ናቸው ማለት ነው። ይሄ ማለት ብቻ ሳይሆን አንድ ቴሲስ ፕሮባብሊ ስድስት ወር ሊፈጅ ይችላል፣ ዘጠኝ ወር፣ አንድ ዓመት፣ አንዳንዶችም ከአቅማቸው በላይ በሆነ መንገድ ከዛም በላይ ሊሆን ይችላል። እኛ ምንድን ነው ልክ ከዚህ የትምህርት ዓመት ጀምሮ ካለፈው ከ2009 ጀምሮ ከዛ ጊዜ ጀምሮ ቴሲሳቸውን ለመስራት እቅድ የሚያቀርቡ ሪሰርች የሚያካሂዱ ጥናት የሚያካሄዱ ተማሪዎች ይሄን አዲሱን የመጣውን እድል ተጠቃሚ ይሆናሉ። ከዛ በፊት ግን የነበሩ ተማሪዎች ጨረሱም አልጨረሱም ለእነሱ ባጀታቸው ይሄ ነው ተብሎ የተሰጣቸው ስለሆነ አዲስ የመጣው ማዕቀፍ እነሱን አያጠቃላይ። ስለዚህ እርስዎ የሚሉኝ አሁን ከትምህርት ሚኒስቴር ራሱ የወጣው ወይም ትምህርት ሚኒስትሩ የጻፉት ደብዳቤ በእነዚህ ጥያቄዎች ላይ ግልጽ ስላልሆነ መስራት አንችልም ሚለ የመጀመሪያ ከትምህርት ሚኒስቴር በፊት ገንዘብ ሚኒስቴር ያወጣው መመሪያ የሚያሳየው ከህዳር ዘጠኝ ነው የሚለው ትምህርት ሚኒስቴርም እንደገና የጻፈው ከህዳር ዘጠኝ ነው የሚለው ከህዳር ዘጠኝ ወደፊት ለሚመጣ ነው እንጂ ከዚህ በፊት ለነበሩትንም ያጠቃል የሚል ነገር እዛ ደብዳቤ ውስጥ የለበትም። እዛ ደብዳቤ ውስጥ ቀደም ብሎ ገንዘብ ቢወስዱም፣ ነገር ግን ጥናታቸው ስላልጨረሱ ገንዘቡ እነሱ ይመለከታል ተብሎ ውስጥ ክሊርሊ ስቴትድ የሆነ ነገር የለም። ስለዚህ እኛ የምንመራው ቀደም ብሎ በወጣውም በኋላም የወጣው ደብዳቤ የሚያሳየው ከህዳር ዘጠኝ ጀምሮ ነው የሚለው በዚህም የተነሳ ትምህርት ሚኒስቴር ከዳር ዘጠኝ ካለ ገንዘብ ሚኒስቴር ከዳር ዘጠኝ ካለ እኛ ከዛ በፊት መቶ ፐርሰንት ለወሰዱ ሰዎች ልንሰጥ የምንችልበት መሰረት አይኖረን ማለት ነው። ስለዚህ ይህን መሰረት በሌለበት ሁኔታ መክፈል አንችልም፣ ተጠያቂነትም ያስከትልበት። በጣም አመሰግናለሁ ዶክተር ደመስ ዘርጋው ስለተባበሩ። እኔም በጣም አመሰግናለሁ።